ፌዴራል አመሰግናለሁ። ስሜ ሽመልስ አማረ ይባላል። በካሊፎርኒያ ስቴት ሎስ አንጀለስ አካባቢ ነው የምኖረው። መልካም አቶ ሽመልስ አማረ ለትውቁ አመሰግናለሁ። በሰዓትታት የሚቆጠር ጊዜ የቀረው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ግራቀኝ እንደሚደግፉት መራጮች በቅድመ ምርጫው ድምፃቸውንም መስጠት የቻሉ እየሰጡ ነው። በነገ ዕለት ዋናው የምርጫ ዕለት ቀኑ ሙሉ የሚካሄደው የምርጫ ድምፅ ስነስርዓት አጠናቀቅ አንዳንድ መረጃዎችን የምናገኝ ይመስለኛል። ነገ በዚህን ሰዓት ምን ይጠብቃሉ? ምን አይነት ሁኔታ ይታያል ብለው ይገምታሉ? እስካሁን ባየነው ከመቼውም ጊዜ በተለየ የአሜሪካን ህዝብ ነቅሎ ወጥቶ ቮት ለማድረግ እና ድምፅን ለማሰማት የተነሳበት ምርጫ ነው የ2016ን 66 ፐርሰንት የሚያክል ሰው ቮት አድርጓል እና በጣም ብዙ ሰው ቮት ያደርጋል ተብሎ ይጠበቃል ከሌላው ጊዜ በተለየ ይሄ እንግዲህ የሚያሳየው ህዝቡ በአሁኑ ሰዓት ላለው ለሚያነሳቸው ጥያቄዎች አንድ የሚፈልገው ለውጥ ወይም የማያው ነገር አለ ማለት ነው እና ለዛ ሁሉም ሰው የመሳተፍ ፍላጎቱን ያሳየበት ምርጫ ነው እና ማክሰኞ ማታ ሙሉ በሙሉ ባይታወቅም፣ በአጠቃላይ ድምፅ የሰጠው ሰው ቁጥር ከታወቀው በኋላ በፊት ከነበሩት ምርጫዎች በተለየ ብዙ ሰው የተሳተፈበት ምርጫ የሚሆን ውጤት እንደሆነ ጥርጥር የለውም። መልካም፣ አቶ ሽመልስ እንግዲህ እንደ መራጩ ስሜት፣ እንደ መራጩ ፍላጎት ለእኔ ይበጀኛል ያለውን መራጭ ለዚህ እጩ ድምፄን ብሰጥ በዚህ በዚህ ምክንያት እያለ እርሰው ለቀድሞ ምክትል ፕሬዚዳንት ጆ ባይደን ድምፆን መስጠት መወሰኖን ተረድቻለሁ። እስኪ ይንገሩን አቶ ሽመልስ ምንድን ነው ለምክትል ፕሬዚዳንት ጆ ባይደን ድምፆን እንዲሰጡ ምክንያት ያደረጉት? በምን ምክንያት እርሳቸውን የመረጡት ለፕሬዚዳንት ትራምፕ ከመስጠት ይለቅ? አመሰግናለሁ። በመጀመሪያ ደረጃ አሁን አሜሪካን ውስጥ ያለው የትራምፕ አድሚኒስትሬሽን ከሌላው ጊዜ በጣም የተለየ ቡድን ነው። ምርጫው በሪፐብሊካን እና በዲሞክራት በሊበራል እና በኮንሰርቫቲቭ ያለ ልዩነት አደለ። በፊት የተገኙትን የግለሰብ መብቶች ወደኋላ ሊገፍ የሚችል አስቸጋሪ አስፈሪና መሸነፍ ያለበት ቡድን አሁን አሜሪካ ውስጥ ስልጣን ላይ አለ። ይህንን በተመለከተ እኛ ብቻ ሳንሆን ሪፐብሊካኖቹ ራሳቸው ብዙዎቹ ወጥተው ለባይደን አሁን ቦት እያደረጉ ካምፔን እያደረጉ ነው። ለምሳሌ የሊንከን ፕሮጀክት የሚባለው ግሩፕ ሪፐብሊካኖች ናቸው ግን የሚደግፉት ባይደንን ነው። ለምንድን ነው ሲባል፣ የዚህ ቡድን የኮንሰርቫቲቭ ቫሊዩ ስለ አይደለም ያለው በብዙ ትግል የተገኙትን ውጤቶች እና የሰው እኩልነትንም ለማጥፋት የሚንቀሳቀስ ሀይል ስለሆነ መሸነፍ ያለበት ግሩፕ ነው ብለን እናምናለን። እኔና ጓደኞቼ የኢትዮጵያኖች አካባቢ ያደረግነው ነገር ምንድን ነው? ምርጫችን ድምፃችን ነው በሚል የኢትዮጵያን አሜሪካኖች ግንዛቤ በመፍጠር በየቦታው ያሉ ኢትዮጵያውያኖች በአሁኑ ምርጫ ላይ እንዲሳተፉ ቅስቀሳ ያደረግንበት ግንኙነት ነው የፈጠን ነው። በሰላሳ ሴት ውስጥ ያሉ አበሾች ጋር ግንኙነት በማድረግ እና እንቅስቃሴ በማድረግ በአሁኑ ምርጫ ሁሉም ኢትዮጵያኖች የመምረጥ መብት ያላቸው ኢትዮጵያኖች መሳተፍ አለባቸው። ይሄ ደግሞ እዚህ ሀገር ላሉ ጥያቄዎች የጥቁር መብት ይኸው አሁን በሄልዝኬር ምሳሌ ከሌላው ሀገር በበዛ ይሄ ሁሉ ሰው ሲሞት የትራምፕ አድሚኒስትሬሽን ትክክለኛ አመራር ሰጥቶ ይህን ነገር ለመቻሉ ብዙ ሰዎች እየሞቱ በመሆኑ የትምህርት ጉዳይ አሁን ከድሮ የበለጠ ውድ እየሆነ የድሃ ልጆች የመማር የማይችሉበት ሁኔታ ላይ መሆኑ፣ ኢሚግሬሽን በተመለከተ ቤተሰብ የሚገናኝበትን ፖሊሲ ወደኋላ መጣስ ከዛ አልፎ አሁን ቅርብ ጊዜ ቦርደር ላይ የመጡትን ወላጆችና ልጆች ገንጥሎ ህፃናት ከወላጆቻቸው ይዘው ወላጆቻቸውን መልሰው ዲፖርት በማድረጋቸው አሁን አምስት መቶ አርባ ህፃናት ወላጆቻቸውን በማግኘት አልቻሉ። የት እንደደረሱ እንኳ ሳያውቁ መዝገብ እንኳ ሳይዙና ፎቶግራፍና ስማቸውን ሳይዙ ነው የበተኗቸው። በተጨማሪ በተጨማሪ አንድ ነገር ግን ለኢትዮጵያ ደግሞ በናይል ላይ ድርድሩን ለማፍረስ መሞከር አልነበረባቸውም። አሁን በቅርቡ ትራምፕ የተናገረውን ነገር አይተናል። ድርድሩንም ወደኋላ ለመጎተት የሞከረውትን ነገር አይተናል። በዚህ ላይ የኢትዮጵያ መንግስትና የተደራደሩትን ኢትዮጵያኖች ለማመስገን እወዳለሁ ወዳለ ምክንያቱም ለመብታቸው ቁመዋል። ከኢትዮጵያዊነት የሚጠበቅ ለነፃነት የማስከበር ስራን ሰርተዋል። በሶ ሊመሰገኑ ይገባል እላለሁ። አዎ ይሄ መንግስት በኢትዮጵያ በኩል ቢሆን ለአሜሪካንም ቢሆን የሚበጅ የሚጠቅም መንግስት ስላልሆነ መቀየር አለበት፣ መሸነፍ አለበት ብለን እናምናል። መልካም ጠንከር ያለ አቋም እንዳለወት ይበጀናል ከሚሏቸው ጭብጦች ጋር አገናኝተዋል። በዚህ በዩናይትድ ስቴትስ በርካታ ዓመታት እንደኖሩ ተረድቻለሁ። ኢትዮጵያውያን አሜሪካውያን በተለያየ ጊዜ ተሳትፏቸው ከፍና ዝቅ ሲል ተመልክተናል። በቀደሙ ፕሬዚዳንታዊ ምርጫዎች ወይም የአካባቢ ምርጫዎች ባያገባኛል ብም ሚወት ልጆች ወይም ለቤተሰብ የምነው በሚል የነቃ ተሳትፎ አያደርጉም የሚል የቀደመ ትችት ነበረ። ምን ታዝበዋል? በአካባቢው በጓደኞቹ ከዚህ ቀደም መሰል እንቅስቃሴ ታደርጉ ነበር? ትልቅ ነገር ያየ ነው። የጀኔሬሽን ወይም የትውልድ ልዩነት እንዳለ ይታየናል። ወጣቶቹ እዛ ሀገር ተወልደው ያደጉች አሜሪካን ኢትዮጵያውያን ይህን ሀገር የሚያዩበትና የእኔ ትውልድ የምናይበት አይነት ሁኔታ ልዩነት እንዳለ ይታየናል። ዛ ላይ ውይይት በማድረግ የበለጠ ግንዛቤ ለማድረግ መሞከር አለበት ብዬ አስባል። ምንድን ነው ባጭሩ ይንገሩን እስኪ፣ የእርሶ ትውልድ ምን ይመለከታል? የትም ያህል ይሳተፋል? እዚህ የተወለደና ያደገው ወይም በልጅነቱ የመጣው ለድምፁን ለመስጠት የቀረበው ወጣቱ ትውልድስ ኢትዮጵያዊ አሜሪካዊ ምን ያያል? ምን ሲያህል ተሳትፈዋለው? ምን ታዘቡ? ልዩነቶቹ ምንድን ናቸው? እንደው ባጭሩ ባጭሩ። አሁን ለምሳሌ ያየሁት ነው ነገር ምንድን ነው? አሁን የኢትዮጵያን ነገር ትራምፕ ሲያነሳ የእኔ ትውልድ የበለጠ ያንቀሳቀሰው፣ እንዴት ኢትዮጵያ ተነካች? ኢትዮጵያን መብት ለምን ይጋፋል? ከሚል በብዛት የተነሳው የእኔ ትውልድ ሌሎችን ጥያቄዎች ቢያይም ያገባኛል ብሎ የሚያደርገው እንቅስቃሴና ለመምረጥ ወይም ፖለቲካ አክቲቪቲ ውስጥ ለመግባት በጣም ውስን ነው። ራሱን ወጣ አድርጎ የሚኖር ህብረተሰብ ሆኗል እና የእኛ ልጆች ግን ኑሯቸውን ኢትዮጵያዊ ሄሪቴጅ ቅርሳቸውን ቢይዙም፣ በነፃነት የኖሩ ትውልድ ልጆች መሆናቸውን ቢኮሩበትም ይሄ አገር ደግሞ ለአገራችን፣ ነው የምንኖርበት ነው። ስለዚህ እያንዳንዱ የህብረተሰብ ጥያቄዎች የእኛም ጥያቄዎች ስለሆኑ ጥሩ የፖለቲካ አመለካከት ያላቸው ጋር በመሰለፍ አገሪቱን ወደ ተሻለ ሁኔታ ማድረግ ግንዛቤና፣ በዛ ላይ ደግሞ ተደራጀ መስራት ፍላጎት ወጣቶች አላቸው። ምሳሌ አሁን የ1964 ዓመተ ምህረት የሲቪል ራይት ውጤት እዚህ ሀገር የብዙ ጥቁር ሰዎች ትግልና መስዋዕትነት ያመጣው ውጤት ነው። በዛም ነው እኛ እዛ ሀገር የመጣ ነው። በዛ ምክንያት ነው እዛ ሀገር መተን መብታችን አስከብረን ተምረን ደና ስራ ላይ ለማድረግም ምናምን የሞከር ነው። እና ያንን ግን በሚጎዳ ነገር ሲመጣ እንዴት የሚለው ላይ የመሰለ ፍላጎት ብዙ አላሳየን። ወጣቶቹ ግን የእኛ ልጆች ግን ይህን ታሪክ ሪቨርስ ከሆነ ወደኋላ ከሄደ የሚመጣውንም ጉዳት የበለጠ ግንዛቤ አላቸው። አሁን በተለያየ ስቴት ላይ አሁን ብዙ ለምርጫው ላይ ሰውን እንዲመርጥ ምዝገባ የሚያደርጉ ስልክ የሚደውሉ ዙዙም ሚቲንግ እያደረጉ ቅስቀሳ የሚያደርጉት ብዙዎቹ ወጣቶች ናቸው። እና እሱ ተስፋ ይሰጣል፣ ደስ ይላል። መልካም የጎላ ተሳትፈዋል እያሉ ነው አቶ ሽመልስ አማረ። የምርጫው ሂደት ተጠናቆ ውጤቶች የሚሰማበት ጊዜ ሩቅ አይደለም። በነገው ምሽት የቱን ያህል መረጃ እናገኛለን የምንመለከተው ይሆናል። ከምርጫው ሂደት በኋላ በሌላ መሰል አጋጣሚ እንደማገኘ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ይስጥልኝ።